ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅታችንን ጀመርን። በቀጥታ የሚተላልፍላችሁን የዛሬ ሰኞ ግንቦት 25 2006 ዓ.ም ስርጭት ይዤ የማስተናግዳችሁ ሶሎሞን አባተ ነኝ። ቴሌላይምባክ ፕሮግራሙን ይመራል። የቴክኒክ መሐንዲሱ ፒት ሃድሊ ነው። ኦስትሪያዊው በጎ አድራጊ ካርል ሄንስ በም አረፉ። መንግስትና ህዝብ አንድ ላይ ያለበት ስብሰባ ተደርጎ ታሪካቸውን እና የሰሩትን ነገር በመናገር ልዩ ፕሮግራም ሊደረግላቸው ይገባል። ህዝብም መንግስትም ጭምር አብሮ ነው የምለው። ምክንያቱም ካርል ልቡ ኢትዮጵያዊ ነበረ። የቀድሞ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር በኋላም ምክትል ጠቅላይ ሚኒስትር ሽመልስ አዱኛ ናቸው የሰማችኋቸው። ዘገባውን በአብይ ርዕስ እንመለስበታለን። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ የተከበራችሁ አድማጮች። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ቆንጅታ እየታሰማናለች። ጤና ይስጥልኝ፣ እንደምናመሻችሁ ምስራቅ አፍጋኒስታን ውስጥ በደረሰ አጥፍቶ ጠፊ ቦምብ ጥቃት ሶስት የቱርክ መሀንዲሶች መገደላቸው ተገልጿል። ፍንዳታው የደረሰው ናጋር ሃር የሚባል ክፍለ ሀገር ውስጥ መሀንዲሶቹ ዛሬ ሰኞ ማለዳ ወደ ስራ እየተጓዙ ሳሉ መሆኑን የሀገሪቱ ባለስልጣናት ገልጠዋል። አጥፍቶ ጠፊው ቦምብ የተጫነ ሞተር ቢሽክሌት እየነዳ መሀንዲሶቹ የተሳፈሩበት መኪና ጋር ሲደርስ ያፈነዳው መሆኑን የክፍለ ሀገሩ አስተዳደር ቃል አቀባይ ገልጸዋል። ለጥቃቱ ኃላፊነት ይወሰ የተወሰደ ወገን የለም። የቱርክ የውጭ ጉዳይ ሚኒስቴር ጥቃቱን አውግዞ መሀንዲሶቹ ኢኤምቲኤ ለሚባል የቱርክ የግንባታ ኩባንያ ተቀጥረው የሚሰሩ እንደነበሩ አስታውቋል። ይህ በዚህ እንዳለ በአፍጋኒስታን የሚገኘው በሰሜን አትላንቲክ ቃል ኪዳን ድርጅት የተመራ ኃይል አንድ ወታደሩ ከጠላት ወገን በተሰነዘረ ጥቃት ባለው እንደተገደለበት አስታውቋል። በሌላ ዜና የአፍጋኒስታን መንግስት አሜሪካዊ ወታደር በጓንታናሞ ኩባ በሚገኘው የዩናይትድ ስቴትስ ወታደራዊ ወህኒ ቤት በነበሩ አምስት የታሊባን አባላት ለውጥ የመለቀቁ ጉዳይ አሳስቦኛል በማለት እየገለጸ ነው። የጦር ሰራዊት ወታደሩ ቦ ቤርጋዲሊ ወራት ከፈጀ ድርድር በኋላ ቅዳሜ ዕለት መለቀቁን ተከትሎ አምስቱ ተጠርጣሪ ታሊባኖች ትናንት እሁድ በአውሮፕላን ተጭነው ወደ ካታር ተልከዋል። በእስረኛ ልውውጡ ስምምነት መሰረት ከጓንታናሞ የተለቀቁት አምስቱ ለአንድ ዓመት ያህል ከቃታር መውጣት አይፈቀድላቸውም። የአፍጋኒስታን የውጭ ጉዳይ ሚኒስቴር ቃል አቀባይ አህመድ ሻኪ ሙስታግኒ ግን የእስረኛ ልውውጡ የተደረገው ለአፍጋኒስታን መንግስት ሳይናገር መሆኑንና ሳይነገር መሆኑንና እስረኞቹ ለቃታር አሳልፎ የመስጠቱ እርምጃም ዓለም አቀፍ ሕግን የጣሰ ተግባር ሊሆን ይችላል ሲሉ አማረዋል። የአፍጋኒስታን መንግስት የዜጎቹን በጓንታናሞ ሚሁን በማናቸውም ያላቸውም ሌላ እስር ቤት መታሰር ይቃወማል ሲሉ ቃል አቀባዩ ጨምረው አስረድተዋል። የተለቀቀው የ28 አመቱ አሜሪካዊ ወታደር ቦ በርዳሊ ታሊባኖች አፍጋኒስታን በገባ በሁለት ወሩ የያዙት እንደ አውሮፓውያን አቆጣጠር ሰኔ 30 2009 ዓ.ም እንደነበረ ይታወሳል። የዩክሬን መንግስት ኃይሎች በምስራቃዊ የሀገሪቱ ክፍል ወደ ሩሲያ ድንበር ቀረብ ባለ አካባቢ ከአፍቃሪ ሩሲያ ተገንጣዮች ጋር መታኮሳቸው ተገልጿል። ውጊያው የተካሄደው ሩሲያ የአካባቢው ነዋሪዎች ከውጊያው ሸሽተው የሚያመልጡበት ሰብአዊ መተላለፊያ መንገድ እንዲፈጠር እያሳሰበ እያሳሰበች ባለችበት በዚህ ወቅት መሆኑ ነው። ተኩሱ የተቀሰቀሰው ቁጥራቸው ወደ አንድ መቶ የሚጠጋ ተገንጣይ ተዋጊዎች ከሩሲያ ድንበር 30 ኪሎ ሜትር ርቀት ላይ በምትገኘው ሉሃንስ ከተማ አቅራቢያ የሚገኝ የዩክሬን የድንበር ዘብ ጥበቃ ነቁጣ ላይ ጥቃት ማድረሳቸውን ተከትሎ ነው። አጥቂዎቹ ኦቶማቲክ ጠመንጃዎች ፈንጂ ወንጫፊዎችና አዳፍኔ የታጠቁ እንደነበሩና በኋላ ብዙ መቶ የታጠቁ ተገንጣዮች እንደተጨመሩላቸውን የተገለጸው የዩክሬን የድንበር ጥበቃ አገልግሎት እንዳስታወቀው በውጊያው አምስት አማጽያን ሲገደሉ ስምንቱ ቆስለዋል። ከድንበር ጥበቃው ክፍል ደግሞ ሰባት መቁሰላቸውን አስታውቋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በዚህ ሳምንት በአውሮፓ የአራት ቀናት ጉብኝት ያደርጋሉ። ፕሬዚደንቱ ዛሬ ሰኞ ማታ ከዋሽንግተን ይነሱና መጀመሪያ ፖላንድን ይጎበኛሉ። ከዚያም ወደ ቤልጅየምና ፈረንሳይ ይጓዛሉ። የዩናይትድ ስቴትሱ ፕሬዚደንት የአውሮፓ ጉብኝታቸውን የሚያካሂዱት ሩሲያ ዩክሬንን እያስፈራራች በምትገኝበት በአሁኑ ወቅት ሲሆን አዲስ ተመራጩ የዩክሬን ፕሬዚደንት ፔትሮ ፖሮሼንኮ ሀገሪቱን ማረጋጋት የመቻላቸውም ጉዳይ ጥልቅ የሆነ ጥርጣሬ ማሳደሩ የሚታወቅ ነው። ሚስተር ኦባማ ከፕሬዚደንት ፖሮሼንኮ ጋር ፖላንድ ውስጥ እንደሚገናኙ ታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ፣ ቆንጂት ለዜናው። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ደግሞ እንጠብቅሻለን። ይህ በ1431 መካከለኛ ሞገድ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ወደ መጀመሪያው ዘገባ፣ የዕለቱ አብይ ርዕስ እናልፋለን። ከአምስት ሚሊዮን በላይ ኢትዮጵያውያንን በተለያዩ ፕሮጀክቶች የደረሱት ከ360 በላይ ትምህርት ቤቶችን፣ ሶስት ሆስፒታሎችን ወደ መቶ የሚጠጉ ክሊኒኮችን የጤና ጣቢያዎችንና የጤና ኬላዎችን የገነቡት ካርል ሄንዝበም አርፈዋል። የአስክሬናቸው የቀብር ስነ ስርዓት ሰሞኑን እንደሚፈጸም ተነግሯል። ከዕድሜያቸው ግማሽ ያህሉን ለኢትዮጵያ የኖሩ ናቸው የሚባሉት እኚህ ኦስትሪያዊ በጎ አድራጊ በ86 ዓመት ዕድሜያቸው ያረፉት ባለፈው ሐሙስ ግንቦት 21 2006 ዓ ም በትውልድ ሀገራቸው በሚገኝ መኖሪያ ቤታቸው ነው። እስክንድር ፍሬው ዝርዝሩን ይዟል። ኦሮሞቹ አብዲ ኬኛ አማራዎቹ ደግሞ አለኝታችን ይሉሃል ምናልባት ሊቀመላክ ቅዱስ ሚካኤልን ካልሆነ በስተቀር በዚህ እጅግ የላቀ ስም የሚጠሩት አንድም ኢትዮጵያዊ ጀግና አላውቅም ታላቁ ባለቅኔ ሎሬት ጸጋዬ ገብረ መድን በአንድ ወቅት ስለ ሚስተር ካርል ሄንዝበም በም እየተናገረው ነው። ኢትዮጵያውያን እኚህን አለኝታ የሆኑ አጋር የሆኑ በጎ አድራጊ ሰው በሞት ተነጥቀዋል። እንደ አውሮፓውያን አቆጣጠር በ1981 እግራቸው የኢትዮጵያን ምድር ከረገጠ ጊዜ ጀምሮ ስራቸውን፣ ልፋታቸውን ለዚች ሀገር አውለዋል። ያኔ ሜንሽን ፊር ሜንሽን ወይም ሰዎች ለሰዎች የተሰኘ ድርጅት አቋቁመው ኢትዮጵያውያንን ለማገዝ የበኩላቸውን ጥረት አንድ ብለው ጀመሩ። በድርቅ ምክንያት ተፈናቅለው የነበሩትን 1500 የምስራቅ ሀረርጌ አርብቶ አደሮች በይረር ሸለቆ በማስፈር በመላው አውሮፓ በተለይም ጀርመንኛ ተናጋሪ በሆኑ ሀገራት በፊልም ተዋናይነት ያገኙትን ታላቅ ስም በመጠቀምም በኢትዮጵያ ላሉ ፕሮጀክቶቻቸው ገንዘብ አሰባሰቡ። በቀዳማዊ ኃይለሥላሴ ዘመነ መንግስት የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር የነበሩት በደርግ የስልጣን ዘመንም በዚሁ ኃላፊነት የቀጠሉትና በኋላም ምክትል ጠቅላይ ሚኒስትር ሆነው የሰሩት አቶ ሽመልስ አዱኛ ያንን ጊዜ በሚገባ ያስታውሳሉ። እኔም ሆንኩኝ የፊልም ተዋናዩ ካርል ጥረቱ እዚህ ደረጃ እንደሚደርስ አልገመትንም ይላሉ። እኔ ያን ጊዜ እርዳታ ሊያስተባብር የሚችል ሰው ይሆናል፣ ፊልም ሰሪ ነበረ የፊልም ተዋናይ ነበረና ግን ብዙ የማያቅ ስለ እርዳታም ስለ ማስተባበሩም ልቡ ተነክቶ የመጣ ሰውና ቅን ሰው መሆኑን ነው እንጂ ይህን ያህል ይሰራል አይሰራም። ብዙውን እኔ እየመከርኩት ነው፣ እንዴት እንደሚጠይቅ የሚጠየቁ ነገሮችን ፕሮጀክትን እያዘጋጀን እየጻፍን እየሰጠን ቤቴ ሁልጊዜ ይመጣ ነበር። እንደ ቤተሰብ ነበርን አዲስ አበባ ካለ እና ባለቤቴንም ልጆቼንም ሁሉ ያቃል። እና እንደ ቤተሰብ እየተመካከርን ይህን እንዲህ ብታደርገው ነው የሚሻለው፣ ይሄኛው አይሆንም። በጣም ቅንና የዋህ ስለሆነ ደግሞ ሌሎቹንም ባለስልጣኖች በኋላ በምን አኳኋን ሚሄድ እንዳለበት ሁሉ አስረዳው ነበር። እና የት ይደርሳል? እሱም አያውቀውም። ግን አንድ ሰው ሊገምቱ ማለት ነው። ዛሬ ከ33 ዓመታት በኋላ ሚስተር ካርል ያቋቋሙት ሰዎች ለሰዎች ድርጅት በ12 የፕሮጀክት አካባቢዎች ይንቀሳቀሳል። በእነዚሁ ፕሮጀክቶች አማካኝነትም ከ55 ሚሊዮን በላይ ህዝብ በጤና፣ በንጹህ የመጠጥ ውሃ፣ በግብርና፣ በትምህርትና በሌሎችም ዘርፎች ተጠቃሚ መሆኑን የድርጅቱ መረጃ ያሳያል። 363 ትምህርት ቤቶች፣ 8 የማሰልጠኛ ተቋማትና 9 መዋለ ህጻናት ተገንብተዋል። 3 ሆስፒታል ሎች 37 ክሊኒኮች 14 ጤና ጣቢያዎችና 49 የጤና ኬላዎችም ተሰርተዋል። የሰዎች ለሰዎች ድርጅት የኢትዮጵያ ምክትል ስራ አስኪያጅ አቶ ቆጠራ ዮሐንስ ከሚስተር ካርል ጋር በቅርበት ከሰሩ አጋሮቻቸው አንዱ ናቸው። ለሚስተር ካርል ስኬት ምክንያቱ ወደ በጎ አድራጎት ስራ የከተታቸው የቁጭት ስሜት ሳይበርድ መቀጠሉ ነው ይላሉ። ሚስተር ካል በእውነት ወደዚህ ስራ ሳስበው ድንገት የገባ ሰው ነው እና ድንገት የገባበትም ሁኔታ በተለይ በዓለም ውስጥ ያለው የሀብት ስርጭት በበለጸጉ ሀገሮችና በማደግ ላይ ያሉ ሀገሮች ወይንም ደግሞ በሀብታምና ና በደሃ መካከል ያለው የኑሮ መራራቅ አስቆጥቶት በአንድ ቲቪ ፕሮግራም ላይ ቀርቦ ባደረገ ውርርድ ነው። በዛ ውርድ ያውም ረቶን ወደዚህ የመጣው እና ያ የቀሰቀሰው ስሜት የበለጠ ደግሞ እዚህ መጥቶ ሲያየው ስሜቱ እየተነካሄደ እኔ ካወኩበት ቀን ጀምሮ ያ ስሜት ሳይቀየር ላለፉት 33 ዓመታት እሱ ምሳ በሚበላበት ጊዜ ወይንም ደግሞ ቀጠሮ ካለው የሚኖረው ቀጠሮ ስለዚሁ ገዳይ ከሚወያይባቸው ሰዎች ጋር ነው። የሚያነሳው አጀንዳ በዚሁ ዙሪያ ላይ ያጠነጠነ ነው እና ከዚህ በተረፈ ደግሞ በተለይ ደግሞ ዝቅተኛ ኑሮ ለሚኖሩ ሰዎች ያለው ፍቅር ለማመን የሚያገጥ ነው። የድርጅቱን ስም እንደሰየመው ሰዎች ለሰዎች እንዳለው እውነትም ለሰው የቆመ መሆኑን የሚያሳይ ፍቅርን ሰጥቶ ፍቅርን የሚቀበል እና በሰዎች እኩልነት በመርሁ ላይ የሚያምን ብቻ ሳይሆን በተግባር የሚያሳይ በተግባር የኖረ የበጎ አድራጎት ተግባራትን ያከናወኑት ካርል ለዚህ አስተዋጽኦአቸው እንደ አውሮፓውያን አቆጣጠር በ 2003 የኢትዮጵያ የክብር ዜግነት ተሰጥቷቸዋል። በአዲስ አበባ ከተማም በስማቸው ሐውልት ቆሟል፣ አደባባይም ተሰይመዋል። ዛሬ በዜና ዕረፍታቸውም አስፈላጊው ክብር ሊሰጣቸው እንደሚገባ አቶ ሽመልስ አዱኛ ያስረዳሉ። መንግስትና ሕዝብ አንድ ላይ ያለበት ስብሰባ ተደርጎ ታሪካቸውን እና የሰሩትን ነገር በመናገር ልዩ ፕሮግራም ሊደረግላቸው ይገባል። ሕዝብም መንግስትም ጭምር አብሮ እኔ የምለው ምክንያቱም ካርል ልቡ ኢትዮጵያዊ ነበረ እና አንዳችን ሆኖ ስለ ሀገራችን ችግር ሲጨነቅ በተፈጥሮ ደሞ ደግሞ ቅንና ደግ ሰው የዋህ ሰው ደግሞ መሰሪነት የሌለው እንዲህ እንዲህ ብሎ ሳይሆን ልብ ውስጥ የመጣውና በቅንነት የሚናገር ሰው ስለነበረ የዛን የቅንነቱን ሁኔታ የሚያውቁ ሰዎችም ገልጸው፣ የኢትዮጵያ ህዝብም ያን ጊዜ ያልነበሩ የማያውቁ ከዛ በኋላ ተወልደው ሀያ ሰላሳ ዓመት የሆናቸው እና አሁን ወደ ስራ መሄድ ላይ ያሉ ኢትዮጵያውያኖች አሉና ሊያቁት ሊያስቡት ይገባል። ምክንያቱም እኛ ሀገር ያለፈውን እየተውን እየረሳን አዲስ ነገር ብቻ ማውራት ዝንባሌ ስላለ ያንን የማስተካከል ያለ ትላንት ዛሬ የለም፣ ያለ ዛሬ ነገ የለም እና ብዙ ነገር የተሰሩ ላይ እየተሰራን የሄደው አሁን የአባይን ድልድይ እንኳ ብንወስድ በጃንሆይ ጊዜ ነው የአባይ ጥናት የተጠናው ከአሜሪካኖች ቢሮ ኦፍ ሬክላሜሽን ዴንቨር ያለ ድርጅት መጥቶ። የሚስተር ካርሊ ቅብር ስነስርዓት ሰሞኑን በትውልድ ሀገራቸው ኦስትሪያ እንደሚከናወን የተናገሩት የሰዎች ለሰዎች ድርጅት ምክትል ስራ አስኪያጅ አቶ ቆጠራ ዮሐንስ በኢትዮጵያ የሚካሄደው የመታሰቢያ ስነ ስርዓት ዝርዝር ወደፊት የሚገለጽ መሆኑን አብራርተዋል። እዚህ እኛ ኢትዮጵያ ውስጥ እንግዲህ አንድ ትልቅ እሳቸውን የሚዘክር ስነስርዓት እንደሚኖር ይጠበቃል። ይህንን ከሚመለከታቸው ከእሳቸው ጋር በቅርበት ሲሰሩ ከነበሩ ግለሰቦች፣ ድርጅቶች፣ የመንግስት ተቋማት እንደዚህ ባሉበት አንድ የመታሰቢያ ቀን ይኖራል። ይሄም የሚወሰነው እዛ ያለው ስነስርዓት ከተፈጸመ በኋላ ነው እና በዚህ ቀን ባለቤታቸው ይገኛሉ ብለን ተስፋ እናደርጋለን። ኢትዮጵያዊቷ ባለቤታቸው ወይዘሮ አልመዝበም ማለት ነው። ሚስተር ካርል ሃይንዝ በም ከዚህ ዓለም በሞት ቢለዩም ኢትዮጵያውያን ያከናወኑትን ተግባር ጥንካሬያቸውን አይረሱም እንደ ኢትዮጵያ የማለዳ ጀንበር በውብ ሙቀት የተሞላ እንደ ጀርመን ሰንጋ በሬ ደንዳና እንደ ወንዙ ልጅ እንደ ቤትሆቨን መንፈሰ ብርቱ ነው ብለዋል ጸጋዬ ገብረ መድኅን ካርልን ሲገልጽ ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ መንግስት በአረብ ሳትና በሌሎች የሳተላይቶች የሚተላለፉ ስርጭቶችን አፍኗል ሲሉ ዓለም አቀፍ የቴሌቪዥንና ሬዲዮ ጣቢያዎች አውግዘዋል። የሳተላይት ስርጭትን ማገድ ዓለም አቀፍ ሕጎችን የሚጻረር፣ የዜጎችን መረጃ የማግኘት መብት የሚገድብ ነው ሲሉም መገናኛ ብዙሃኑ ባለፈው ሳምንት ውስጥ ኮንነዋል። የአሜሪካ ድምፅ ራዲዮ ጣቢያም ይህንን ድርጊት ከአጋር ዓለም አቀፍ የዜና አውታሮች ጋር አውግዟል። ሄኖክ ሰማ እግዚአብሔር ተከታዩን አጠናቅሯል። የአሜሪካ ድምፅ ሬዲዮ ስርጭቶችን በበላይነት የሚቆጣጠረው ቦርድ ቢቢጂ፣ የጀርመን ድምፅ ዶችቬለ፣ የብሪታንያው ቢቢሲ እና የፈረንሳይ ፍራንስ ቫንካት በአንድነት ያሰሙት ድምፅ የኢትዮጵያ መንግሥት በአረብ ሰዓት የሚተላለፉ የሳተላይት ስርጭቶችን አፍኗል። the voice of america stands with its fellow international broadcasters in condemning የአሜሪካ ድምፅ ራዲዮ ተባባሪዎቹ ዓለም አቀፍ የዜና ስርጭት ተቋማት ጋር በመሆን ይህን የዜና አፈናና ማናቸውንም የዜና መረጃ ስርጭት ለኢትዮጵያ ሕዝብ ጆሮ እንዳይደርስ ወይም ለማናቸውም የዓለም አካባቢ አድማጭ እንዳይደርስ የሚደረገውን አፈና ያወግዛል። በመገናኛ ብዙሀን የሚሰራጩ ዜናዎችን ወይም ማንኛውንም መረጃ ማግኘት በተባበሩት መንግስታት የሰብአዊ መብት ሰነድ የተደነገገ የሕዝብ መብት ነው። የሳተላይት ቴሌቪዥኑ ስርጭት ታግዷል በሚል ድምፃቸውን ያሰሙ የመገናኛ ብዙሀን የአሜሪካ ድምፅ ሬዲዮን ጨምሮ ለመሆኑ የአፈና ወይም የተጸራሪ ሞገዱ ከኢትዮጵያ ለመመንጨቱ ምን ማስረጃ አላችሁ? ለቪኦኤው ዋና አዘጋጅ ስቲቭ ሬድሽ ያቀረብኩት ጥያቄ ነው። የዜና ስርጭት አፈና ከየት እንደሆነ የሚረጋገጥባቸው መንገዶች አሉ። ሳተላይትና ልዩ ጂኦ ሳተላይት ምልክቶችን በመጠቀም የአፈናው ምንጭ የት እንደሆነ ለይቶ ማወቅ ይቻላል። ስርጭታቸው የታፈነው ተባባሪዎቻችን የአፈና ምንጩ ኢትዮጵያ መሆኑን አረጋግጠዋል። አፈናው ከኢትዮጵያ ይሁን ከሌላ ሀገር ዋናው ቁም ነገር ትክክለኛና ተአማኒ መረጃዎችን ለህዝብ ማድረስ ህዝቡም ውሳኔ በማድረግ ህይወቱን እንዲመራ መፍቀድ ነው። የኢትዮጵያ መንግስት ቃል አቀባይ አቶ ሽመልስ ከማልን ማምሻውን ደውለን ልናገኛቸው አልቻልንም። መልሳቸውን እንዳገኘን እናቀርባለን። የአሜሪካ ድምፅ የሳተላይት ስርጭቶች በናይል ሳት ስለሚተላለፉ አልተስተጓጎሉም። ሆኖም ይላሉ ስቲቭ ሬዲሽ የሌሎች ዓለም አቀፍ የመገናኛ ብዙሀን ስርጭት ሲታፈን ቪኦኤን ያሳስበዋል። ከአሁን ቀደም የአሜሪካ ድምፅ ራዲዮ የዜና ስርጭት በኢትዮጵያ መንግስት ወይም ኢትዮጵያ ውስጥ ባሉና ከመንግስት ጋር ግንኙነት ባላቸው ኃይሎች ይታፈን እንደነበር እናውቃለን። በአሁኑ ሰዓት የአሜሪካ ድምፅ ራዲዮ የሳተላይት ስርጭት አልታፈነም። ነገር ግን የእኛ ስርጭት ስላልታፈነ ብቻ ከሌሎች ዓለም አቀፍ የዜና ስርጭት ተቋማት ጋር በመተባበር አንቆምም ማለት አይደለም። የዓለም አቀፍ የመገናኛ ብዙሀንና የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰብአዊ መብት ይዞታ ግምገማዎች የኢትዮጵያ መንግሥት የመገናኛ ብዙሀንን ነጻነት ይዞታ የከፋ መሆኑን ጠቅሰው መሻሻሎች እንዲደረጉ ይወተውታሉ። ይህ ዘገባ የተላለፈው የመጀመሪያው ባለፈው አርብ ምሽት ላይ ነበር። ከትናንት በስቲያው አርብ ማለት ነው። ወደ ተከታዩ ዘገባ እንለፍ። ቤኒሻንጉል ጉሙዝ ውስጥ የሚኖሩ የሌሎች የኢትዮጵያ ክልሎች ተወላጆች ግፍ እየተፈጸመብን ነው ይላሉ። ባለፈው ሚያዝያ ብቻ 13 ሰዎች መገደላቸውንና አስር የሚሆኑ ሌሎች መቁሰላቸውን ገልጸዋል። በጉዳዩ ላይ ካነጋገርናቸው ሰዎች መካከል በመለስተኛ አውቶቡስ ወይም ሚኒባስ ላይ ከተፈጸመው ጥቃት ተረፍኩ ያሉ ሰውና ና ስለሚፈጸሙት ጥቃቶችም ዘርዘር አድርገው የገለጡ ይገኙባቸዋል። ባልደረባችን ገብረ ገብረ መድህን ነው ጉዳዩን እየተከታተለ ያለው አዳነች ፍሳ ፍሳይ ታቀርበዋለች በአሶሳ በቤኒሻንጉል ጉሙዝ ከሀያ ዓመታት በላይ ለሆነ ጊዜ የኖሩት ሻለቃ ቴዎድሮስ ባለፈው መያዝያ 12 ቀን ወደ ህዳሴ ግድብ ለስራ ያመሩ በነበሩ ሰዎች ላይ ስለተፈጸመ ጥቃት አብራርተዋል። ናብ ህዳሴ ግድብ ንስራሕ ኢሎም ብሞያ ይኹን ብስራሕ ኢሎም ናኸዱ ነሮም ሀያ አምስት ይሆናሉ የተባሉ ሰዎች በሙያና በስራ ወደ ህዳሴ ግድብ ያመሩ ነበር ከመንደር የወጡ ሰዎች በመኪናው ላይ ጥቃት ከፍተው ዘጠኝ ሰዎችን ገደሉ አንዱን ደግሞ በአሰቃቂ ሁኔታ አንገቱን ቆርጠው ጥለውታል ከተገደሉት መካከል ስምንቱ የትግራይ ተወላጆች ናቸው አንደኛው አማራ ነው የቆሰሉ ሶስት ሰዎች ነበሩ ታክመው ወደ አካባቢያቸው ተመለሱ። የተቀሩት ተሳፋሪዎች ተኩስ እንደሰሙ ወደ ጫካው አመለጡ። መኪናው ወደ አባይ ሥራ የሚሄዱ ሰዎች የተኮናተሩት ሲሆን አብዛኞቹ ተሳፋሪዎች የትግራይ ተወላጆች መሆናቸው በጥቆማ ታውቆና ተጠንቶ ሆን ብሎ የተደረገ ነገር ነው። መኪናውን አቃጥለውታል። እናም ያለው ሁኔታ በጣም አስጊ ነው። በአካባቢው በመዋለ ነዋይ ሥራ የተሰማሩ ሰዎችም መሳሪያቸውን ተነጥቀዋል ይላሉ ሻለቃ ቴድሮስ። ሰሙን በያዝነው ሳምንት ራሱ በእርሻ መዋዕለ ነዋይ የተሰማራን ዐሥራ አራት የምንሆን ሰዎች ራሳችንን ለመጠበቅ በሕጋዊ መንገድ የያዝነውን መሣሪያ ነጥቀውናል። ራሳቸውን እንዳይከላከሉ መሣሪያቸው ከተወሰደ በኋላ የድብደባ ጥቃት ተፈጽሞባቸዋል። ካምፖቻቸውንም አቃጥለውታል። የዕጣን ማምረቻ ተቋምም ተዘግቷል። በአካባቢው በእርሻ ኢንቨስትመንት የተሰማሩት ሰዎች ቴድሮስ የተባለና የወንጪ ኢንቨስተሮች ሲሆኑ አምስት ሰዎችን ደብድበው ካምፓቸውን አቃጥለዋል። የሞተ ሰው ግን የለም። ሻለቃ ቴድሮስ ጥቃቱን የሚፈጽሙት ማን ናቸው የሚል ግምት አላችሁ ለሚለው ጥያቄ ሲመልሱ የክልሉ ባለስልጣኖች እጅ አለበት የሚል ጥርጣሬ አለን ብለዋል። ና ዘለና ግምት ናይ ክልል ሰበ ስልጣናት ደሎ ኢና ንብል ንሳቶም ከዓ ያው ካብ ኤርትራ ዝተለኣኹ ሸፋት እዩ ዝበሃል እኛ የክልሉ ባለስልጣኖች እጅ አለበት የሚል ግምት ነው ያለን። ነሱ ደግሞ ከኤርትራ የተላኩ ሽፍቶች ናቸው ይላሉ። የህዝቡ ጥርጣሬ ግን የክልሉ ባለስልጣኖች እጅ ባይኖሩበት ኖሮ ድርጊቱን ያጋልጡና ይታገሉበት ነበር ህዝብንም ያስተባብሩ ነበር የሚል እምነት ነው ያለው። ስለ ጉዳዩ የጠቆሙትን ሰዎች ደግሞ ተቀብለው እንደማስተናገድ ያስፈራሯቸዋል። ሻለቃ ቴድሮስ አያይዘውም በቤኒሻንጉል ጉሙዝ ክልል የሰብአዊ መብት ጥሰት አለ ይላሉ። በዋናኡ ናይ ሰብአዊ መብት ጥሰትም እሚኤው ዚህ በዋናነት እዚህ አካባቢ የሰብአዊ መብት ጥሰትም አለ። የማንኛውም ብሔርና ብሔረሰብ ተወላጅ በማንኛውም የኢትዮጵያ ክልል ሄዶ የመኖር መብት አለው። ሆኖም የፍትህ ጉድለትና የልማት ጥያቄን በመጥቀስ ባለስልጣኖችን የሚነኩ ነገሮች ሲነሱ የማስፈራራትና ሰበብ ፈልጎ የመክሰስ ሁኔታ አለ። እዚህ አካባቢ የሚኖሩ የሌሎች ብሔር ብሔረሰብ ተወላጆች ነጻነት የላቸውም። ከሁለተኛ ደረጃ ዜጋ ባነሰ ሁኔታ ነው የሚገኙት። የሌሎች የኢትዮጵያ ክልሎች ተወላጆች በድርጊቱ ተማረው ንብረታቸውን ትተው ከአካባቢያቸው እንዲወጡ በማድረግ ላይ ያሉ ነው የሚመስለን። በቤኒሻንጉል ክልል ያሉት ኢንቨስተሮችና ሌሎችም ለፌዴራል መንግስት አቤቱታ እንዳቀረቡ ሻለቃ ቴድሮስ ጠቁመዋል። እዚህ ያሉት ኢንቨስተሮች አንድ ኮሚቴ አቋቁመው ለፌዴራል መንግስት አቤቱታ አቅርበዋል። እኛም ፌዴራል መንግስት በሰላም የምንኖርበትን መንገድ እንዲፈልግልን ስሞታ አቅርበናል። የበላይ አካላት እዚህ ድረስ መጥተው ተመልክተዋል። የሚሰጡት መፍትሄ ካለ እየጠበቅን ነው። ሻለቃ ቴድሮስ በአካባቢው ጉዳት የማድረስ ጉዳይ አዲስ ነገር እንዳልሆነ ሲያብራሩ ከ ሁለት ሺ ዓ ም አንስቶ የትግራይ ተወላጆች በሆኑ አምስት መኪኖች ላይ ጥቃት ተፈጽሟል። አቃጥለዋቸዋል። በሌሎች ክልል ተወላጆች ላይ ካሁኑ በስተቀር እንዲህ አይነት ድርጊት አልተፈጸመም። አብዛኞቹ ጥቃት የሚፈጸምባቸው መኪኖች የትግራይ ተወላጆችን ነው ብለዋል ሻለቃ ቴድሮስ። ለስራ ወደ ህዳሴ ግድብ ይጓዙ በነበሩት ሰራተኞች ላይ ጥቃት ከተፈጸመ በኋላም ከተከፈተ ሌላ ጥቃት ከተረፉት ሰዎች መካከል ስሙን ለመግለጽ ያልፈለገ አንድ የአሶሳ ከተማ ነዋሪ ደግሞ በሱዳን ድንበር አካባቢ ስለተፈጸመው ጥቃት ገልጿል። ካብ አሶሳ ናብ ኩርሙክ ዝበሃል ናይ ሱዳን ጠረፍ ንኸይድ ነርና ከአሶሳ ኩርሙክ ወደ ተባለው የሱዳን ጠረፍ ነበር የምንጓዘው። ቀኑ ሚያዝያ 22 ሲሆን ሰዓቱ ከምሽቱ 12 ሰዓት ገደማ ነበር። ጉዞ ላይ እንዳለን በድንገት ከ10 የማያንስ ጥይት ተተኮሰብን። ሹፌሩም ተመትቶ እያለ በዚግዛግ እየነዳ መኪናዋን ጫካ ውስጥ አስገባት። አጥቂዎቹም የወታደሮች መኪና መሰላቸው መሰለኝ፣ ትተውን ሄዱ። እኛም በድንጋጤ ጫካ ውስጥ ገብተን ተበታተንን። አጥቂዎቹም አልተከተሉንም። ወደ አሶሳ ስልክ ደውለን እርዳታ ጠየቅን። መከላከያና ፌዴራል ፖሊሶች ደረሱልን ከአደጋው የተረፈው የአሶሳ ነዋሪ፣ አያይዞም ችግሩ የአካባቢው ሰዎች በክልሉ የሚኖሩ የትግራይ ተወላጆች፣ ኦሮሞዎችና አማሮች ከአካባቢያችን ይውጡ የሚል አቋም ስላላቸው ነው ይላል። የቤኒሻንጉል ጉሙዝ ምክትል ፖሊስ ኮሚሽነር አኑር ስለ ጉዳዩ የሚያውቁት ነገር ካለ ተጠይቀው በጉዳዩ ላይ ስላልተዘጋጀን ሌላ ጊዜ ምንናገር ይሻላል ብለዋል። ለሶስት ቀናት በተከታታይ ስልክ ደውለን ግን ስልኩ አልተነሳም። ወደ ተከታዩ ዘገባ እንለፍ። በእስር ላይ የሚገኙት የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት እንዲፈቱ በመጠየቅ ባለፈው አርብ የከትናንት በስቲያው ማለት ነው አዲስ አበባ ላይ በፒያሳው ኑርና በክልል ከተሞችም ወልቂጤና ሻሸመኔን ጨምሮ መስጊዶች ውስጥ ተቃውሞ ተካሂዷል። እኛም ኮሚቴነን፣ ፍትህ ለታሰሩት የሚሉ መፈክሮች የተሰሙባቸው ተቃውሞዎች በሰላም መጠናቀቃቸው ታውቋል። ሰሎሞን ክፍሌ ዝርዝሩን ይዟል። በቅድሚያ የደወልኩት ወደ አዲስ አበባ ነበር። ራሱን ያስተዋወቀልኝ ሰው ስለ ዛሬው መርሃ ግብር ማብራሪያ ሰጥቶኛል። በተቃውሞ የተሳተፈውም ፒያሳ በሚገኘው ኑር መስጂድ መሆኑን ነግሮኛል። ሁዜር አብደላ እባላለሁ። ተቃውሞ ማሰማታችሁ ነው የተነገረው። ምንድን ነው ተቃውሟችሁ? እንደሚታወቀው ከግንቦት አስራ አምስት ጀምሮ የተያዘ አንድ መርሃ ግብር ነበረ። ይሁም እኛ ኮሚቴንን የሚል መርሃ ግብር ነበር። በዛ መርሃ ግብር መሰረት ሳምንቱ ሙሉ በተለያየ መንገድ ተቃውሟችንን ስናሰማ ቆይተን ዛሬ የተቃውሞን መጨረሻ በኒ መስር ላይ ግንቦት ሀያ ሁለት ዛሬ ማታ ተቃውሞ አድርገናል። ተቃውሟችንም እኛ ኮሚቴን የሚል ነበር፣ በሚል መሪቃ ነበረ። የመፍትሄ አፈላላጊ ኮሚቴ አባላት ከታሰሩ ጊዜ ጀምሮ ብዙ ጊዜ ተመሳሳይ የተቃውሞ ስብሰባ አካሂዳቸዋል። ይሄ ዛሬው ከቀደምቱ በምን ይለያል? አዎ ብዙ ተቃውሞችን አድርገን ነበረ ከዚህ በፊት ነገር ግን አሚራችን ድምጻችን ይሰማ በቅርቡ ይፋ ያደረገው አንድ ነገር አለ። ይህም መብት ከመጠየቅ ወደ ማስከበር የሚል ነው። አንደኛ ነገር በአሁኑ ሰዓት መሪዎቻችን ፍርድ ቤት ቀርበው የመከላከያ ምስክር እያስደመጡ ነው። የመከላከያ ምስክራቸው እዛ ቀርበው የሚመሰክሩ ሰዎች ብቻ እንዳንሉ ለመንግስት ለማሳወቅና፣ እነዚህ መሪዎቻችን፣ እነዚህ የሰላም አምባሳደሮች የተመረጡት በህዝበ ሙስሊሙና በሚሊዮኖች እንደሆነ ለማሳወቅ እኛም ምስክር እንደሆን አሁን የመጨረሻው ምዕራፍ ላይ የተደረሰው እያስመሰከሩ ነው። ይህ ምስክር የማሰማታቸው ደግሞ ምናልባት የወያኔ መንግስት ነጻ ሊያወጣቸው ይችላል የሚል ግምት ኖሮን አይደለም። ወይም ደግሞ ፍትህ እናገኛለን የምንል አይደለም። ነገር ግን ምስክር ከተባለ የማስመስከሩ ካልቀረ ድረስ እኛም ሁላችንም ምስክሮች ነን። እነዛ ፍርድ ቤት ቀርበው የሚመሰክሩ ወይም በቁጥራቸው እኔ እናከል ተብለ የተገደቡ ሰዎች ብቻ እንዳልሆኑ እና እኛም ምስክራቸው እንደሆነ ለማሳወቅ፣ እኛም ምስክሮቻቸው ነን። የተመረጡት በህዝበ ሙስሊሙ በሚሊዮኖች መመረጣቸው ለማሳወቅ ነው። ዛሬ እኛም ኮሚቴ ነን የሚለውን ነገር ይዘን ተቃውሞ ያደረግነው እና በምን ሁኔታ ተጠናቀቀ። የዛሬው በአዲስ አበባ ኑር መስጊድ የተካሄደው ተቃውሞ በተባለው መሰረት ፈጽሟል። የታዘዘው ምን ነበር መሰለ? አንደኛ ነገር ያው የእነሱ መታሰር የእኛም መታሰር ነው። ድምጻችንን ይዘው ነው የታፈኑት። እኛ ልክ ናቸው። ወያኔ እንደሚለው እነዚህ ሰዎች የራሳቸውን አላማ፣ የራሳቸውን አጀንዳ፣ የራሳቸውን ነገር ለማሳካት ብለው አይደለም ወደ መንግስት አካል የሄዱት። እኛውነን ካሉበት ቀስቅሰን የተሻሉ ሰዎች ስለሆኑ አዋቂዎች ስለሆኑ ይህን እውቀታቸው ተጠቅማችሁ መንግስትን በተቻለ መልኩ አስረዱልን። ከኛ ይልቅ እናንተ ትሻላላችሁ። ያኔም እኛ ተሰብስበን ተቃውሞች በምናደርግበት ሰዓት መጥተው ያደረጉት ነገር ቢኖር እኛን ማረጋጋት ብቻ ነበር። እኛ የነበርንበት ጊዜ ጥሩ አልነበረም። ስሜታዊ ነበርም። በዛ ሰዓት ጥያቄያችን እንዲመለስ ብቻ ነበር ፈልገው። ነገር ግን አካሄዱ ይህ አይደለም። ከመሀላቸው ሁሉም ምሁሮች ናቸው። የህግ ተማሪዎች አሉ። ሽማግሌዎች ነበሩ፣ አሁንም አሉ። አሊሞች አሉ፣ ማለት የእምነቱ ተማሪዎች አሉ። ከነዛ የተሰባጠረ አካል አውጥተን እናንተ ይህን ጥያቄያችንን አስመልሱልን ብለን ልከናቸው በላክንባቸው ቦታ ነው ሄደው የቀሩብን ተይዞብናል። ስለዚህ እነሱ መታሰር ማለት የኢትዮጵያ ዞ ጠቅላላ መታሰሩን ለማሳየት እጃችንን ለአምስት ደቂቃ ያክል ጠልፈን ነበረ። ማለትም የመታሰር ምልክት ነበር ያሳየ ነው። ከዛ በኋላ ደግሞ እኛ አንድ እንደሆነ እነዚህ መሪዎቻችን ደግሞ ለማስፈታት እስከ መቼውም ቢሆን እስከ ትግሉ ማለት በትግሉ ላይ ውጤታማ እስክንሆን ድረስ ህይወታችንም ቢሆን ሰውተን የመምጣት ያለበት ነገር ሉስኪመና ድረስ አንድ ላይ ሆነን መቀጠላችንን ለማሳየት ሁላችንም እጅ ለእጅ ተያይዘን ቁጭ ብለንም ተንበርክከንም ቆመንም ያን ምልክት አሳይተናል። የሚገባው ከሆነ ማለት ነው። ሰላማዊ ሰልፉን አድርገን በሰላም እያጨረስ ነው። እኛ አሚራችን ወይም መሪያችን ድምጻችን ሲሰማ በአዘዘን መሰረት የታዘዝነውን ፈጽመን ወደ የቤታችን በሰላም ተመልሰናል። አቶ ኦመር አብደላ በመጨረሻም እኛው ራሳችን እንዲመሩን የመረጥናቸው የኮሚቴ አባላት ወህኒ ቤት እስካሉ ድረስ በዝምታ የምንቀመጥበት ምክንያት አይኖርም። መፈታት እንዳለባቸው መንግሥትን ለማስገንዘብ ዛሬም ነገም ደጋግመን እንጮኋለን፣ ትግላችን ይቀጥላል ብሏል። ወደ ሻሸመኔና ወልቂጤ ከተሞችም ስልክ ደውዬ ነበር። የሻሸመኔው የመያዝ ምልክት ብቻ ይሰጣል። የወልቂጤው ተነሳ። ማን ልበል ስል ጀመርኩ። አቤት፣ ስሜ ባይጠቀስ ጥሩ መስል። ወልቂጤ ውስጥ በየትኛው መስጊድ ነበር እርሶ የተገኙት ዛሬ? ዛሬ በወርቂጤ በታላቁ ረቢ መስጂድ ነበር። ምንድ ነው ተቃውሟችሁ? ያው ተቃውሟችን መንግስት በአስርጣታችን ፈርመን የላክ ናቸው ኮሚቴዎቻችን ያው ህጋዊ ባልሆነ መልኩ ታስረውብናል። እንዲሁም ደግሞ ፍትህን አተው እስከ ዛሬ ለብዙ ጊዜያቶች ቆይተውብናል። ሀገራችን ላይ ፍትህ አተናል። ያው ኮሚቴዎቻችን ፍትህ ተነፍቆ አሉ። ፍትህ ለኮሚቴው በምን ነበር የዛሬው ተቃውሟችን። ብዙ ጊዜ ተመሳሳይ ተቃውሞ ስብሰባዎችን አካሂዳቸዋል በየመስጊዱ ይህ የዛሬው ከሌሎቹ ከበፊቶቹ በምን ይለያል? መላው የሙስሊሙ ማህበረሰብም ከኮሚቴው አጋርነቱን ለማሳየት ነው የዛሬው ተቃውሟችን። በዋናነት መፍትሄ ያመጣል ብላችሁ ታምናላችሁ? አዎ ምክንያቱም ዘንድሮ ላይ ያው የምናውቃቸው ብዙ ነገሮች አሉ፣ ቀጣይ ሁለት ሺህ ሰባቶች አሉ። ከነዛ ጋም በተያይዞ ያው መፍትሄዎች ይመጣሉ ብለን ስለገመትን ነው የዛሬው ተቃውሟችን ከሌሎች ጊዜያቶች ለየት ባለ መልኩ መፈክሩንም ለየት ባለ መልኩ የጀመርንበት ማለት ነው። በምን ሁኔታ ተጠናቀቀ የዛሬው ስብሰባ? የዛሬው የወልቅጤ ተቃውሞ ያው በዝምታ ነበረ። መላው የሙስሊሙ የከተማው የሙስሊም ማህበረሰብ አሚራችን ባዘዘን መሰረት ነጭ ጀለቢያችን ለብሰን ወደ ግቢ ገብተናል በጊዜ እናም ያው ሰው እስከ ሰላት በኋላ እዛው በተቀመጠበት ለመላው ለሙስሊሙ ማህበረሰብ እንዲሁም ደግሞ በግፍ ለታሰሩ ኮሚቴዎቻችን እና ውድ ወንድምና እህቶቻችን ዱዓ በማድረግ እንዲሁም ደግሞ በመጨረሻም አንድነቱን መላው ሙስሊሙ አንድ መሆኑን ለማሳየት ተቃውሞ ከአበቃ በኋላ ተቃቅፎ ነው የተለያየው እና በሰላም ነው የተጠናቀቀው የዛሬ ውርግት የተቃውሞ። በጣም አመሰግናለሁ ለጊዜ። እሺ እናመሰግናለኝ። በአንዳንዶቹ መስጅዶች መርሃ ግብሮች ከተጠናቀቁ በኋላ ፖሊስ ገብቶ እንደነበርም ተነግሮኛል። ይህንንም ከመንግሥት ወገን ለማጣራት ሞክሬ አልተሳካለኝም። ለማንኛውም የታሰሩትን የሙስሊም ማኅበረሰብ ችግሮች መፍትሄ አፈላላጊ የኮሚቴ አባላት በተመለከተ የመንግሥቱ አቃቤ ሕግ በሽብር ወንጀል ከሷቸው ራሳቸውን እየተከላከሉ እንደሚገኙ ይታወቃል። ዝግጅታችን ተጠናቀቀ። በዚሁ ክቡራትና ክቡራን አድማጮች ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን እንደገና እንገናኛለን። እስከዛው ጤና ይስጥልኝ። መልካም ቆይታ።